የኢትዮጵያን ሉዓላዊ ድንበር ጥሶ ወረራ የፈጸመውን የሱዳን ሰራዊት ጉዳይ አስመልክቶ መንግስት ፈጣን እልባት ሊሰጠው ይገባል ሲሉ በአካባቢው በእርሻ ስራ የተሰማሩ ባለሀብቶችና ነዋሪዎች ተናገሩ። ሰሞኑን በተለያዩ የመገናኛ ብዙኃን በኢትዮጵያ መንግስት የሚደገፍ የአማራ ሚሊሻና ልዩ ኃይል የሱዳን ሰራዊትን ከአካባቢው አስለቅቋል የሚባለው ዜናም እውነት አይደለም ሲሉ የአካባቢው ነዋሪዎች ገልጠዋል። አስቴር ምስጋናው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን አስተያየት አክላ ተከታዩን አድርሳናለች። መተማ ዮሐንስ ላይ በ1300 ሄክታር መሬት ላይ የተለያዩ ሰብሎችን አልምተው እንደነበር ያስታውሳሉ አቶ አደራጀው አስማማው ለአሜሪካ ድምጽ በሰጡት ቃል ጥቅምት 29 2013 ዓ.ም ሰብሉን በመሰብሰብ ላይ እንዳሉ በሱዳን ሰራዊት አካባቢው መወረሩን ያስታውሳሉ። የሱዳን ጦር የእርሻ ማሳቸውን የወረረው ስፍራው ላይ የነበረው የኢትዮጵያ መከላከያ ሰራዊት ለቆ በወጣ በሁለተኛው ቀን እንደነበረም ገልጸዋል። የሱዳን ጦር ወደ አካባቢው እንደገባ ንብረት መዝረፉን የተናገሩት አቶ አደራጀው ወታደሮቹ ካምፕ ላይ የነበረ ወፍጮ የጋራዥ ቀን ሌሎቹም ቁሳቁሶችን እንዲሁም ነዳጅ ዘርፈው መውሰዳቸውን ተናግረዋል። ወደ ሀያ ስድስት ሚሊዮን ይሆናል። ይሄ ሳብሎ ብቻ ነው። አንደኛ መቼ ነው የወሰዱት? በመጨረሻ ትንሽ ሽከፍ አላይ ማለት ነው። ሰራተኛ ጊዜ ወደ ሶስት መቶ አምሳ ሰራተኛ ነበረ። ሽከፍ አላይ ነበር። አንዲት ኩንተር ሳያነሳ አባረሩና ያው እነሱ መጦ ሸከፉት ማለት ነው። አለማቸው ለዚፍያ ነው በ

የእርሻ ማሳቸው በወረራ ምክንያት መስተጓጎሉን በመተማ ወረዳ ደለሎ ተብሎ በሚጠራው አካባቢ ነዋ ያፍሳሹ አቶ ከሰተ ውበቱ ተናግረዋል።

ሌላ ሬሳ ሊያቀርብ የሚችል መንግስት የሱዳን ሰራዊት ወታደራዊ ቁጥሩን እየጨመረ እና ከባድ መሳሪያ እያስጠጋ መሆኑን በንግድ ስራ የሚተዳደሩት የሽንፋ ቀበሌ ነዋሪ አቶ እያዩ ፈቃዱ ገልጸዋል። የአማራ ክልል ልዩ ኃይል እና ሚኒሻ የሱዳን ሰራዊትን አስለቅቋል እየተባለ ሰሞኑን በተለያዩ የመገናኛ ዘዴዎች የሚነገረውም እውነት አይደለም ብለዋል አቶ እያዩ። በእኛ ቀጠና በዚህ ከቋራ ተሸ እስከመተማ ባለው በዚህ ሳይድ ማለት ነው ነገሮች Ihe da a na ልጆች ደወርኩላቸው፣ የሰማነው ነገር የለም። ጠዋትም ይህን ዘገባ ሆናችን እንዳልሱ ጠዋት ሰምተነዋል በዜና መግብ። በየትኛው አካባቢ እንዲሆንም ልናውቁ አልቻለም እንጂ በእኛ መስመር የለም። ሱዳኖች አሁን እያመጡ እያስተጉ እያስተጉ ነው። ከባድ መሳሪያ እያመጡ እያስተጉ ነው። በመተማ ወረዳ የቱመንት መንዱካ ቀበሌ አስተዳዳሪ አቶ አለሟወቀ በደለሉ አካባቢ የሰራዊትና የከባድ መሳሪያ እንቅስቃሴ እንዲሁም የተኩስ ድምጽ እንዳለ መስማታቸውን ጠቅሰዋል። በወረዳው ቲያ ተብላ በምትጠራው ስፍራ ማዶ በሚገኘው የአርሶ አደር ማሳ ላይም ዛፍ እየቆረጡን በማክሰል ከፍተኛ የደን ውድመት እያደረሱ ናቸው ብለዋል። አንድ ኪሎ ሜትር በማይሞላ የሁለቱም ህዝቦች በሚኖሩበት አካባቢና ቀጠና እንዲህ አይነት ወታደራዊ እንቅስቃሴ ማድረግ በራሱ ተገቢ እንዳልሆነ ማህበረሰቡ በትዝብት እያየ ነው። ሰራዊቱም ያው በትዝብት እየተከታተለው ነው እና እዚ አካባቢ እንዲህ አይነት ጫና ሊያሳድር በሚችል እይታ እየተንቀሳቀሱ ከሱ ዝቅ ብሎ የነሱ አንዲት መንደር አለች ሲሀ ምትባል። ሲሀ ከእነሱ መንደር ማዶ ለማዶ ያለው በሙሉ የእኛ አርሶአደር የያዘው የእርሻ ቦታ ነው። እዚህ የእርሻ ቦታ ተሻግረው በክሰል ስም ነው ክሰል እንጨት የሚቆርጣለ። ክሰል እንጨት አበሻ አርሶአደር የያዘው መሬት ላይ ተሻግረው እንጨት ይቆርጣሉ። ለእኛ አድማሉ። በስፋት ክሰል እየተከሰለ ወደ ምድረ ሱዳን ነው የሚጫነው። እዚህ ላይ ምናልባት እንደው ለምሳሌ የማን እርሻ ላይ የሚለውን በንጽጽር ለመስጠት እንዳለው አማራ የሚባል አንድ ባለ ሀብት አለ። አምሳ ሄክታር መሬት አሁን እሱ ላይ ሰፊ የክሰል ስራ እየተሰራ እንጨት ደን እየወደመ ያለበት ሁኔታ አለ። ሌላው አጠቃላይ እዚህ አካባቢ ያለውን እርሻ በስፋት አሁን እየቆረጡ እየተጠቀሙበት ነው። እዚህ አዋሳኝ ያሉ ሰዎች በሙሉ አሁን የነሱ ሰው ነው እየቆረጠ የሚጠቀምበት። ይህን እንጨት የሚቆርጠው ደግሞ የነሱ ታጣቂ ኃይል የሆነ በነሱ አባባል ቢፋሰሉ የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ደሳላይ ጣሰው በኢትዮጵያና በሱዳን የድንበር ላይ ያለው ሁኔታ መባባሱንና የሱዳን ወታደሮች በአራት አቅጣጫ ወደ አርባ ኪሎ ሜትር ጥሰው መግባታቸውን አመልክተዋል። ከሁለት መቶ በላይ የአርሶ አደር ንብረት ወድሟል። ወደ አንድ ቢሊዮን ብር በላይ የሚሆን ገንዘብ እንደወደመ ከአራት መቶ ሀምሳ እስከ አምስት መቶ የሚሆን አባወራና ማወራ እንደተፈናቀሉ ከአንድ ሺህ ሰባት መቶ ሀምሳ በላይ በነብስ ደረጃ በዚህ መፈናቀል ጉዳት እንደደረሰባቸው የሰላም በር የምትባል ቀበሌ ሙሉ በሙሉ በተለያየ መንገድ እንደወደሟል ማቃጠልም ንብረት ለመዝረፍ ይሄን ከዚህ በፊት መረጃ ሰጠን አየር ላይ ውሏል ያለው ተጨባጭ እውነታ አሁንም እሱ ነው። ከዛ ወዲህ በየጊዜው አሁንም ተጨማሪ አዳዲስ ነገሮች ለማዝ ሞተራይዝ የሆኑ መሳሪያዎች በቀላል በቀበሌ ወይም በሎካል የጸጥታ መዋቅር ሊመከት የማይችሉ እንደ መድፍ፣ ሞርተር መሳሪያዎች የመተኮስ ተጨማሪ ጉዳት እያደረሱ የመውጣት እንቅስቃሴዎች አሉ። አሁንም ያኔ ከያዙት ቦታ ወደ ኋላ የተመለሱበት የምናውቀው ቦታ የለም። አሁንም ቦታ ይዘው ወረው እንደተቀመጡ ተቀመጡ ነው ያለው ተጨባጭ። በተለያዩ መገናኛዎች ለሚሰራጨው መረጃም እንዲህ ብለዋል። የአማራ ሚሊሻ የአካባቢ ጸጥታ መዋቅር ይህ ከቀጠና አሳንሶ ሀገርን ከመውረር በላይ አሳንሶ ለማሳየት የሚደረግ አሁንም ሁለት ጊዜ ክደት ነው እንጂ በኛ በኩል ያጠቃነውም ያስለቀቅነውም ቦታ የለም። ለግጭት እና ለጦርነት ብለን አስበንም የተንቀሳቀስን አልቆየንም። ራሳችን ቀጠናችን በማንጠብቅበትና ከጅንተው ጋር በነበርንበት ጊዜ ሙሉ አቅማችን ወደ ተለያዩ አቴንሽናችን ወደ ተለያዩ ቦታ እንደሄደ አስበው ነው ያደረጉት። ይሄ አሁን ላይ መንግስት በሰላማዊና ዴሞክራሲያዊ በሆነ መንገድ ይፈተዋል ብሎ ህዝቡ እየጠበቀ ነው አሁን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ስለ ጉዳዩ ጠይቀናቸው ነበር። ያለኝ መረጃ የሱዳን ወታደራዊ ኃይል እኛ ወደ ሰሜኑ የሀገራችን ክፍል የህግ የበላይነት ለማስከበር ፊታችንን ባዞርንበት ሰዓት ኢትዮጵያን መሬት መያዛቸውን የኢትዮጵያን ንብረት መዝረፋቸውን እና ይሄ ደግሞ በፉከራ የታጀበ እንደነበር እስከ አሁን ድረስ እስከ ቅርብ ጊዜ ድረስ ህገ ወጥ ስራ መስራታቸው ነው። ኢትዮጵያ በኩል ያው ከዚህ ቀደም የህገ ወጥ ነው የነበራችሁበት ተመለሱና። የድንበር ጉዳይ የቆየ ጉዳይ ነው በሁለታችን መሀል እሱን ነበረና አግባብ እንደራደርበታለን የሚል ነው። ከሰሞኑ ግን በኢትዮጵያ መንግስት የሚደገፍ ሚሊሻ ሰሞኑን በውስጥ የማጥቃት እርምጃ አንዳንድ እሱን ዝርዝር መረጃ አለኝ። ማስቴር ግን ሰሞኑን በድንበር ላይ ግጭት ነበር? የለም። ይህንን ነው መረጃ ያለኝ የሚያልኩት እነሱ ያለ አግባብ የኢትዮጵያን ህጋዊ መሬት መያዛቸውን እና ያን አቋማቸውን ትክክለኛ እንደሆነ መሬታቸውን እንዳስመለሱ በየሚዲያው ህገወጥ አመለካከቶች ሲራመዱ ነው የተስተዋለው። ይሄ ነው ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር